ወጣት ኤፍሬም ደሳለኝ ትውልዱም እድገቱም ቀበና ወንዝ አካባቢ ነው። ድሮ ድሮ የቀበና ወንዝ ውስጥ ያልተንቦጫረቀ ያልዋኘ ሕፃን አልነበረም ቀበና ከዕለታዊ ሕይወታችን ጋር የተገናኘ ነበረም በማለት ድሮና ዘንድሮ አነጻጽሮ እንዲህ አጫወተን። ስለ ቀበና ወንዝ ያው እኔም ጓደኞቼም ቢያንስ እስከ 14 ዓመታችን ሄደን እስካ እንዋኝበት ድረስ ንጹህ የሚባል ደረጃ ላይ ነበረ። አሁን ግን ለመዋኘት አይደለም፣ ባጠገቡ አይታለፍ። የሽንት ቤት፣ የሆስፒታል የሚወጣ ቆሻሻ፣ የከብት ምናምን ቆሻሻ ስለተሞላ አሁን ወንዝ ነው ማለት ይከብዳል። ወደ በፊቱ ቦታው እንዲመለስ የሚሰሩትን ስራዎች መንግስት መስራት ያለበት ይመስለኛል። ለምሳሌ አሁን ሽንት ቤት የተገናኘ ይኖራል ከወንዙ ጋር። ያን ነገር ተቆጣጥሮ ማጸዳት የሚችለው መንግስት ነው። በቃሊቲ ወንዝ አካባቢ ያነጋገርናቸው አቶ መሐመድ አብደላም ወንዙ ከቆዳ ፋብሪካ በወጡ ኬሚካሎች መበከሉን ከገለጹ በኋላ እነሱም በቁጥጥር መያዝ ሀገር የሚያውቆች ነገር ማንኛውም ነገር መከላከል ያስፈልጋል። ስለዚህ መጠበቅ አለበት። ሌላው የአዲስ አበባ ከተማ ነዋሪ የሆኑት አቶ እንግዳ ወርቅ ታደሰም ተከታዩን አስተያየት ሰጥተውናል። የዚህ አተት የሚባለው ነገር አንዳንድ ጊዜ ቧንቧዎች ከፍሳሽ ጋርም ተቀላቅለው ሕብረተሰቡን ጤንነት የሚበክሉበት ደረጃም አለ። ምክንያቱም ከጅምሩ ቧንቧዎች ሲተከሉ አንዳንድ አካባቢ ሳይሆን አሁን በፕላስቲክ እየተቀየር የድሮ ቧራት ያለበት እንደገና ደግሞ ይሄ እሱ ቆሻሻ ማስወገጃ በየመንደሩ አለ እዛ ውስጥ የውሃ ቧንቧ የሚሄድ ከሆነ ለውሃው ብክለትም አንዱ መንስኤ ነው። እና ቆሻሻ ከሚሄድበት ስዌጅ ውስጥ ወጥቶ በትክክለኛው ቦታ መቀበር ያለበት ከዛ ጋር ተያይዞ የብክለት ችግሮች እናያሉ። አሳሳቢ ነው። በዚህ ዙሪያ ለመነጋገር ወደ አዲስ አበባ ጤና ቢሮ ጎራ ብለን ነበረም። በሽታውን ለመቆጣጠር እየተካሄደ ያለው እንቅስቃሴን የሚመለከቱ መረጃዎች በአዲስ አበባ ኮሚኒኬሽን ጉዳዮች ጽህፈት ቤት ተማክሎ እንደሚሰጥ በተነገረን መሰረት በአስተዳደሩ የኮሚኒኬሽን ጉዳዮች ጽፈት ቤት ደጋፊ የስራ ሂደት ባለቤት አቶ ሙልጌታ አድማሱን አነጋግርናቸዋል። አቶ ሙልጌታ ስለ በሽታው መንስኤ እንዲህ ሲሉ ገልጸውልናል። እንግዲህ እስካሁን ድረስ መነሻው በግልጽ ምን እንደሆነ የሚታወቅ ነገር ባይኖርም ከአንዳንድ ወንዞች ጋር በተያያዘ ወደ እነሱ የሚገቡ ፍሳሾች የተበከሉ መሆናቸውን ነው እስካሁን ያረጋገጥ ነው። በዚህ ምክንያት ይሆናል ብለን እናስባለን። ከወንዞች ፍሳሾች፣ የተበከሉ ከመጸዳጃ ቤቶች ጋር የተገናኙ ፍሳሾች እየገቡ ስለሆነ እነዚህ ፍሳሾች ወንዞቹን እየበከሏቸው ይገኛልና ጎርፍ ደግሞ አሁን ወቅቱ እንደሚታወቀው የዝናብ ወቅት በመሆኑ በጎርፍ ታጥቦ የሚገቡ የመጸዳጃ ቤት ፋሾች አሉ። በበሽታው የሞተ ሰው እንደሌለ የገለጹት አቶ ሙሉጌታ እስካሁን በተለያዩ የጤና ተቋማት ወደ ሶስት መቶ የሚጠጉ ዜጎች ታክመው መመለሳቸውን ገልጸውልናል። ከአዲስ አበባ ውሃና ፍሳሽ አገልግሎት ጋር በጋራ በቅንጅት እየሰራ እንገኛለን። አንዳንድ በአጋጣሚ የውሃ ቧንቧዎች ከፍሳሽ ጋር ሊገናኙ የሚችሉበት ሁኔታ ሊኖር ይችላል። እነዚህንም የመቀየር ስራ አሁን በዘመቻ መልክ እየተሰራ ነው። ብዙ ቧንቧዎች ያረጁ እየተቀየሩ ይገኛሉ። የቆሸሹ እንደዚህ አይነት ነገሮች ካሉ ደግሞ ናሙና እየተወሰደ በላብራቶሪ እየተመረመሩ የክሎሪን መጠኑም እንዲጨምር እየተደረገ እየተሰራ ነው ያሉ በተለይ አሁን ይሄ አተት ተላላፊ በሽታ እንደመሆኑ መጠን ያው የግልና የአካባቢ ንጽህናን መጠበቅ ይገባል። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ከአዲስ አበባ